ለጠብ የሚጋበዙ የሕዝብ ተወካዮች ግብ ግብ ያጀበው የእንደራሴዎች ውሎ ይህ በዩጋንዳ ፓርላማ ከሰሞኑ የተደጋገመ ትዕይንት ነው። ምክንያቱ ደግሞ ፕሬዚዳንት ዮሪ ሙሴቬኒ ለተጨማሪ ዓመታት በሀገሪቱ ፕሬዚዳንትነት እንዲቆዩ ይረዳቸዋል የተባለው የሕገ መንግሥት ማሻሻያ ረቂቅ ነው። በካሜራ ፊት ለጠብ የሚጋበዙት የሕዝብ እንደራሴዎች ለሦስት ጊዜያት ያክል የማሻሻያውን ረቂቅ በመደገፍና በመቃወም የከረረ ሙግትና አምባጓሮ ውስጥ ገብተዋል። በስተ መጨረሻ ግን የማሻሻያ ረቂቁን የደገፉት ቀንቷቸዋል። የዩጋንዳ ፓርላማ አፈጉባኤ ሬቤካ ካዳጋ፣ የተከበራችሁ አባላት ሁለት ድምፀ ታቅቦች አሉን፣ 97 ተቃውመዋል፣ 317 ደግሞ ማሻሻያውን ደግፈውታል ነው ያሉት። በስልጣን ላይ ያለው ብሔራዊ ተከላካይ ንቅናቄ ናሽናል ሬዚስታንስ ሙቭመንት በመጻረ ቃሉ ኤንአርኤም እንደራሴዎች ከፍተኛ ድጋፍ ያገኘው አዲሱ የህገ መንግስት ማሻሻያ ረቂቅ በፕሬዚዳንትነት ለመወዳደር ከፍተኛው የዕድሜ ገደብ የነበረውን 75 ዓመት ቀሪ ያደርጋል። በተጨማሪም የህዝብ እንደራሴዎች የፓርላማ ዘመን፣ የሀገሪቱ መሪ የአንድ ዙር የሥልጣን ቆይታ ከአምስት ዓመት ወደ ሰባት ዓመት እንዲራዘምም ያደርጋል። የአሁኑ የሕግ ማሻሻያ ሀገሪቱን ከ30 ዓመታት በላይ ያስተዳደሩት ዮዌሪ ሙሴቬኒ ለስድስተኛ ጊዜ ለፕሬዝዳንትነት እንዲወዳደሩ ያስችላቸዋል። ለተጨማሪ ዓመታት በስልጣን ለመሰንበት መንገድ ጠራጊ ሆኖላቸዋል በሚልም እየተነሳ ነው። የቀድሞው ፎረም ፎር ዲሞክራቲክ ቼንጅስ ሸንጎ ለዲሞክራሲያዊ ለውጥ የተሰኘው ዋነኛ ተቃዋሚ ፖለቲካ ቡድን መሪ ኪዛ ቢሴጂ የሕግ ማሻሻውን በጽኑ ከተቃወሙት መካከል ቀዳሚው ናቸው። ውሳኔውን ጥቃትና መፈንቅለ ህገ መንግሥት ሲሉ ጠርተውታል። በካምፓላ ካቶንጋ መንገድ በሚገኝ ቢሯቸው ቅጽር ለተሰበሰቡት ጋዜጠኞች ያወሳሰኑን ሁኔታ ምክንያት አድርገን እኛ ጥቃት ብለን እንጠረዋለን። መፈንቅለ ህገ መንግሥት ብለን እንጠረዋለን። ሁሉም የዩጋንዳ ዜጎች በማናቸውም ጊዜ ለህገ መንግስቱ ተገን መሆን መብትም ግዴታም አለባቸው። በተለይ ደግሞ ህገ መንግስቱን ለማስወገድ የሚጥር ማንኛውንም ግለሰብ ወይንም የግለሰቦች ስብስብ የመገዳደር መብትና ግዴታ አለባቸው ነው ያሉት። በሀገሪቱ ውስጥ በመንቀሳቀስ ላይ ያሉ የሲቪል ማህበራትና ረዴት ድርጅቶች መካከል የአሁኑን እርምጃ የተቹ አሉ። በህግ ማሻሻያው ረቂቅ ላይ የዩጋንዳ ፓርላማ ድምፁን ከመስጠቱ አስቀድሞ ባሉት ጊዜያት የአሁኑ እርምጃ ለሀገሪቱን እንደማይበጅ በመገናኛ ብዙሃን ብቅ እያሉ ሲያስጠነቅቁ የባጁም ነበሩ። ዊኒ ባይናማ የኦክስፋም ኢንተርናሽናል የዩጋንዳ ቅርንጫፍ ኃላፊ ናቸው። ኢትስ ባድ ፎር አወር ካንትሪ ኢትስ ባድ ፎር አወር ኢኮኖሚ ለሀገራችን መልካም አይደለም ለኢኮኖሚያችንም መልካም አይደለም። ምክንያቱም በሀገሪቱ መጻኢ ሁኔታ ላይ አይገመቴ ጫና ይፈጥራልና ነው ያሉት። የሀገሪቱን ህገ መንግስት አንቀጽ 102 ቢ ለማሻሻል ድጋፍ ያገኘው ረቂቅ እንደ ህግ በሥራ ላይ የሚውለው የ73 ዓመቱ የሀገሪቱ ፕሬዚዳንት ዮወሪ ካጉታ ሙሴቬኒ ፊርማቸውን ሲያሰፍሩበት ነው። ለዶይቼ ቬለ ለተጠናቀረው ዘገባ ሀብታሙ ስዩም